በኢትዮጵያ መደበኛ ስራ ላይ የተሰማሩ ዜጎች የጤና መድህን ዋስትና እንዲኖራቸው የሚያስገድድ አዋጅ ከፊታችን ጥር ወር ጀምሮ ተግባራዊ እንደሚደረግ ተገልጿል። ዓለም አቀፍ የጤና አገልግሎትን አስመልክተው ከአሜሪካ ድምፅ ራዲዮ ጋር ቃለ ምልልስ ያደረጉት የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ እንዳሉት ከፊታችን ጥር ጀምሮ በመደበኛ ዘርፍ ከተሰማሩ ሰራተኞች ደሞዝ ላይ የጤና መድህን ዋስትና መዋጮ ይቆረጣል። የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲም ሁሉን አቀፍ የጤና አገልግሎት የጤና ደህንነት ዋስትና ለማዳረስ በሚደረገው ጥረት ሊያደርግ የነበሩትን ድጋፉ እንዲቀጥል አስታውቋል። እስክንድር ፍሬው ዝርዝሩን ዘግቧል። እንደ አውሮፓውያን አቆጣጠር በ2012 ነው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በየአመቱ ታህሳስ 12 ዓለም አቀፍ ሁሉን አቀፍ የጤና አገልግሎት ተደራሽነት ቀን ሆኖ እንዲከበር ጥሪ አስተላለፈው። የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱና በኢትዮጵያ የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የጤና ስርዓት ማጠናከሪያ ቡድን መሪ አቶ እሸቴ ይልማ እየተደረጉ ያሉ ጥረቶችን አብራርተዋል። ሁለቱም ከአሜሪካ ድምጽ ሬዲዮ ጋር ባደረጉት ቃለምልልስ የጤና አገልግሎትን ተደራሽ ለማድረግ እየተሰሩ ያሉት ስራዎች አበረታች መሆናቸውን ገልጸዋል። ከነዚሁ ጥረቶች አንዱ ደግሞ ዜጎች የጤና መድን ዋስትና እንዲኖራቸው ለማድረግ እየተሰራ ያለው ስራ መሆኑን ሚኒስትሩ ዶክተር ከሰተ ብርሃን አድማሱ ጠቁመዋል። ሶስት ከመቶ የሚሆኑት የሀገሪቱ ዜጎች ከሕክምና ወጪ ጋር በተያያዘ ለከፍተኛ የኢኮኖሚ ኪሳራ እንደሚጋለጡ ሚኒስትሩ አመልክተዋል። ችግሩ ለመፍታትና ጤናን ከሀገር ውስጥ በሚሰበሰብ ገንዘብ ለመደገፍ የአሰራር ማሻሻያዎች እየተደረጉ መሆኑንም ጠቁመዋል። ከእነዚህ አንዱም ዜጎች የጤና መድን ዋስትና እንዲኖራቸው ለማድረግ የተያዘው ዕቅድ መሆኑን ያብራሩት እርሳቸው እንዳሉት የኢትዮጵያ የጤና ኢንሹራንስ ኤጀንሲ በአዋጅ ተቋቁሟል። ከሚቀጥለው ወር ጀምሮም ወደ ተግባራ ይገባል። በመደበኛ የኢኮኖሚ ዘርፍ ላይ የተሰማሩ ወይም ተቀጥረው የሚሰሩ ሰራተኞች እንደ ግብር ሁሉ ለጤና ዋስትናም እንዲያዋጡ አዋጁ ያስገድዳል። ዶክተር ከሰተ እንዳስረዱት መደበኛ በሆነው የኢኮኖሚ ስርዓት ውስጥ ያሉት ተቀጥረው የሚሰሩ ዜጎችን የሚመለከት ነው። እነዚህ ከደሞዛቸው ሰራተኞቹ፣ ቀጣሪዎቹም እያዋጡ የሚሸፈንበት ነው የሚሆነው ማለት ነው። ይሄ ከአሁኑ ከጥር ጀምሮ ከደሞዝ መዋጮ መሰብሰብ ይጀምራል ማለት ነው። ይህ የማህበራዊ ጤና መድን የምንለው አስገዳጅ ስለሆነ ሲጀመር ክልክ እንደ ጡረታ መዋጮ እንደሚቆረጠው ይሄም ከፔሮል ታክስ ነው ማለት ነው። አሰሪዎቹም እንደዚሁ ያዋጣሉ ማለት ነው። ይሄ ሁሉንም በመደበኛ ኢኮኖሚ ውስጥ ያለውን ዜጎቻችንም ይሸፍናል ማለት ነው። ሚኒስትሩ እንዳብራሩት ሁሉን አቀፍ የጤና አገልግሎትን ተደራሽ ከማድረግ አንጻር የተሻለ ስኬት ካስመዘገቡት ሀገራት አብዛኛዎቹ አስገዳጅ የመድን ዋስትና ሕግ ያላቸው ናቸው። አብዛኛዎቹ ኢትዮጵያውያን የተሰማሩት ግብርናን በመሳሰሉ መደበኛ ባልሆኑ የኢኮኖሚ ዘርፎች ነው። እነዚህን ዜጎች በተመለከተ እየተተገበረ ያለው የማህበረሰብ አቀፍ የጤና መድን ስርዓት መሆኑን ሚኒስትሩ አስታውሰዋል። ይሄኛው ስርዓት ግን ዜጎች በፈቃደኝነት መዋጮ የሚያደርጉበትና በተለያየ ደረጃ ያሉ የመንግስት አካላት ድጎማ የሚያደርጉበት መሆኑን አስረድተዋል። እንደ አውሮፓውያን አቆጣጠር በ2011 በ13 ወረዳዎች የተጀመረው ይህ የጤና መድን ስርዓት አሁን ወደ አራት መቶ ወረዳዎች ማደጉ ነው እንደሆነም የገለጹት በኢትዮጵያ እየተተገበረ ያለው የጤና መድን ስርዓት የተለያዩ ሀገራት ተሞክሮችን ከግምት ያስገባ መሆኑን በአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ የጤና ስርዓት ማጠናከሪያ ቡድን መሪ አቶ እሸቴ ይልማ ተናግረዋል። የጤና መድን ስርዓቱ ተግባራዊ ይሆን ዘንድ ዩኤስአይዲ የተለያዩ ድጋፎች ሲያደርግ መቆየቱንም አቶ እሸቴ አስታውሰዋል። እኛ የምንሰጠው ድጋፍ የቴክኒካል የሙያዊ ድጋፍ ነው የምንሰጠው። ከጥያት ጥበቃ ጋር በመሆን መመሪያዎችን በማዘጋጀት ጥናቶች ውጭ ሀገር ሄደው ሰዎች ስተዲቱን እንዲያደርጉ ስፖንሰር የማድረግ ኮሚሽንን በማድረግ ጥናት ጉዞ እንዲያደርጉ ማድረግ፣ እንዲሁም በገንዘብ ማገዝ፣ ልውጦች እንዲኖሩ ማድረግ እነዚህ በመሳሰሉና ና በፕላኒንግ ስራዎች ቴክኒካዊ ድጋፍ መስጠት አብረናቸው እየሰራን ቆይተናል። ይሄ ነው እንግዲህ ድጋፋችን። ሰፊ የሆነ ድጋፍ እየሰጠ ነው። ስራው በጣም ዲማንድ ይጠይቃል። አሁን ፕሮግራሙ እየሰፋ በሚሄዱ ምክንያት የሚያስፈልጉት ትሬኒንጎች በጣም ብዙ ናቸው። ሰው ማሰልጠና ያስፈልጋል። ባለስራ ሰብሰብ መቶ ዘጠና ስምንት ወረዳዎች ውስጥ ፕሮግራሙ እየደረሰ ነው። ይህን መፈጸምና መምራት ትልቅ የስልጠና ፕሮግራም ይጠይቃል። ይህንንም ስልጠና ከመንግስት ጎን መቆም አመራላ ላይ ያሉት ለመድን ድርጅት አመራሮች ስልጠና እንሰጣለን። በየወረዳው ከኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱና ከአሜሪካ ዓለም አቀፍ የልማት ተራዶ ድርጅት USAID የጤና ስርዓት ማጠናከሪያ ቡድን መሪ አቶ እሸቴ ይልማ ጋር ያደረኩት ቃለ ምልልስ ሰፋ ያለ ነው። በጤና ፕሮግራም እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።